በኦሄድድ እና በሌሎች የኢህአደግ አባል ፓርቲዎች መካከል ችግሮችም ስለመኖራቸው የሚወጡ ዘገባዎች የተሳሳቱ ናቸው ሲሉ አቶ ኃይለ ማርያም ደሳለኝ ጠቅላይ ሚኒስትር ተናገሩ። መንግስታቸው በሳዑዲ አረቢያ መንግስት ቁጥጥር ስር የሚገኙትን የሼክ መሐመድ ሁሴን አላሙዲን ጉዳይ እየተከታተሉ መሆኑንም ጠቅላይ ሚኒስትሩ አስታውቀዋል። ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ለአገር ውስጥ የመገናኛ ብዙሀን የሰጡትን መግለጫ መነሻ ያደረገው ዘጋቢያችን እስክንድር ፍሬው ዝርዝሩን ልኳል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትናንት ለአገር ውስጥ የመገናኛ ብዙሀን የሰጡት መግለጫ የአገሪቱን ወቅታዊ ሁኔታ የተመለከቱ የተለያዩ ጥያቄዎች የቀረቡበት ነው። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች በተከሰተው ግጭት ዙሪያ የሚያጠነጥኑት ይጠቀሳሉ። ይህንን ግጭት ተከትሎ በኦሮሚያ ገዢ ፓርቲ ኦህዴድና በሌሎች የኢህአዴግ አባል ፓርቲዎች መካከል ችግሮች እንዳሉ በማህበራዊ የመገናኛ ብዙሀን በሚሰራጩ መረጃዎች ላይ አስተያየት እንዲሰጡ ተጠይቀዋል። ጠቅላይ ሚኒስትሩ መረጃዎቹ የኢህአዴግን የውስጥ አሰራር ካለማወቅ የመነጩና በሐሰት የተሰራጩ መሆናቸውን ያብራሩት በኢህአዴግ ውስጥ ብዙ ሰው የማይገባው አንድ ነገር ቢኖር ኢህአዴግ ምናልባት እኛ በውስጣችን የምናደርጋቸውን ክርክሮች ይፋ ሁሉም ሰው እንዲያውቀው ስለ ልማናደርግ ካልሆነ በስተቀር በሀሳብ ትግል የሚያምን ድርጅት ነው። ስለዚህ በጉዳዮች ላይ በመሰለው መንገድ በዛ መድረክ ላይ የተሳተፈ አመራር ይከራከራል። ተከራክሮ ጊዜ ወስዶ ጉዳዮችን ካየ በኋላ በመጨረሻ ላይ አብዛኛው ሰው የተስማማውን አስተሳሰብ ተይዞ ይወጣል። ስለዚህ ከዛ ክርክር መጨረሻ በኋላ አብዛኛው ሰው የተስማማውን ሀሳብ ይዞ ወጥቶ ተግባራዊ ማድረግ ድርጅታዊ ማዕከላዊነትን መጠበቅ ስለሚሆን ተገቢ ነው። ስለዚህ ክርክሮቹ በተለያየ አቅጣጫ ስለሚካሄዱ በውስጥ ችግር አለ ብሎ ሰው የሚያምን ከሆነ ጸረ ዴሞክራሲያዊ ነው ማለት ነው። የአስተሳሰብ ዋናው ጉዳይ በመጨረሻ በተስማሙት ጉዳይ ላይ ወደ ስራ ገብቶ ይሄን ችግር ለመፍታት ይንቀሳቀሳል አይንቀሳቀስም ነው ጥያቄው እንጂ ምን አይነት ክርክር ተካሄደ፣ የተለያየ ሀሳብ በመቅረቡ ሰው ተፋርሷል ወይም ደግሞ ተበታትማል ብሎ የሚያስብ ሰው ካለ ሰው ሁሉ በአንድ ሀሳብ እንዲያስብ የሚያስብ ጸረ ዲሞክራሲያዊ የሆነ አስተሳሰብ ያለው ሰው ካልሆነ በስተቀር የተለያዩ ኢሾዎች በእኛ ውስጥ ተነስተው እንከራከራለን። በመጨረሻም ግን የአብዛኛውን ውሳኔ ተግባራዊ የማድረግ ልምድም ስላለን ኢህአዴግ እንደዛ አይነት ጠንካራ ዴሞክራሲያዊ ውስጣዊ ሂደት ያለው መሆኑን ማወቁ ተገቢ ይመስለኛል። እናም በኢህአዴግ አባል ፓርቲዎች መካከል ችግሮች እንዳሉ የሚሰራጨው መረጃ መሬት ላይ ካለው እውነት ጋር የሚቃረን ነው ባይ ናቸው ጠቅላይ ሚኒስትሩ። ልክ ነው፣ በድርጅታችን ውስጥ በርካታ ክርክሮች ይካሄዳሉ፣ የተለያዩ ሀሳቦች ይቀርባሉ። ይሄ የሆደት የህወሓት የብአዴን የደህዴን ሳይባል ሁሉም ጋር ያለ ጉዳይ ነው። ስለዚህ ኦህዴድ ከሌላ ሁሉ ጋራ የሚጣላበት አንዳች ምክንያት የለውም። ኦህዴድ ከሌላ ሁሉ ጋራ ተጣላ ከተባለ በምን ምክንያት ነው የሚጣለው? ምንም ያጣለው ነገር የለም። ኦህዴድን ተመሳሳይ ፕሮግራም ያለው ተመሳሳይ መስመር ያለው በህግ ደግሞ ተገዢ የሆነ ድርጅት ነው። ኮንፈረንሶችን እየውስጥ ብአዴን ያካሄደውን ኮንፈረንስ፣ ኦህዴድ ያካሄደውን ኮንፈረንስ፣ ደህዴን ያካሄደውን አሁን በቅርቡ ደግሞ ህወሓት ያካሄዳል። እነዚህ ኮንፈረንሶች ገብታችሁ ብታዩ የሁሉም ተመሳሳይ ቋንቋ ያላቸው ኮንፈረንሶች ናቸው። ታዲያ የተጣላ ድርጅት አራቱም ተመሳሳይ ቋንቋ ያላቸውን ኮንፈረንሶች በአንድ በተዘጋጀ ጽሁፍ ላይ የተመሰረተ ኮንፈረንስ እንዴት ያካሂዳሉ? ስለዚህ እነዚህ አይነት ነገሮች የተሳሳቱ መሆናቸውን በአንድ በኩል ለመግለጽ እፈልጋለሁ። በሌላ በኩል ደግሞ ድርጅታችን ዴሞክራሲያዊ የሆነ ትግል የሚያካሄድ ድርጅት መሆኑን ለመግለጽ እፈልጋለሁ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዚሁ መግለጫ በሳውዲ አረቢያ መንግስት ቁጥጥር ስር የሚገኙትን የትውልድ ኢትዮጵያዊውን ቢሊዮነር የሼህ መሐመድ ሁሴን አሊ አሙዲንን ሁኔታ በተመለከተም የመጀመሪያ የሆነ አስተያየት ሰጥተዋል። ጉዳዩን በተመለከተ ከሳውዲ ባለስልጣናት ጋር ግንኙነት እየተደረገ መሆኑን የጠቆሙት ከሚመለከታቸው የሳውዲ መንግስት ኃላፊዎች ጋር ጉዳዩ ምን እንደሆነ ለማጣራት ጥረት እያደረግን እንገኛለን። እንደሚታውቀው በሀገራችን የተሻለ ኢንቨስትመንት በማካሄድ ና ለሀገር ያላቸው ፍቅር ትልቅ የሆኑ ትምህርት ኢትዮጵያዊ ናቸው። በእናታቸውም ኢትዮጵያዊ ናቸው። ስለዚህ በዚህ ጉዳይ ላይ ነገሩ ወዴት እንደሚያመራ መንግስት በቅርብ የሚከታተል ይሆናል። የሳውዲ መንግስት እየወሰደ ካለው እርምጃ ጋር በተያያዘ የሼህ መሐመድ ሁሴን አሊ አሙዲ ሀብት ቢታገድ ከኢትዮጵያ ኢኮኖሚ አንጻር የሚፈጠረውን ሁኔታ በተመለከተ ለተነሳ ጥያቄም ጠቅላይ ሚኒስትሩ ምላሽ ሰጥተዋል። በኢትዮጵያ ውስጥ የሚሰሩት ኢንቨስትመንት ተጠናክሮ ይቀጥላል የሚል እምነት አለን። ስለዚህ በሌሎች አካባቢዎች ላይ ያለው ጉዳይ ሉዓላዊ ሀገራት ራሳቸው የሚመለከቱ ጉዳይ እንጂ የእኛ ጉዳይ አይደለም። በእኛ በኩል እንደዚህ አይነት የምናውቀው ጉዳይ የለም። አሁን ያለው ለሀገሪቱ እየጠቀመ ያለ ኢንቨስትመንት ተጠናክሮ እንዲቀጥል መንግስትም ክትትልም ድጋፍ የሚያደርግ ይሆናል ለማለት እፈልጋለሁ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚሁ ጋዜጣዊ መግለጫ በወቅታዊ ጉዳዮች ላይ ለተነሱ ሌሎች ጥያቄዎችን ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።